ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከኤርትራ ጋር ግንኙነታችንን ስናስተካክል ሱዳንም ለማስታረቅ እምነቱን አግኝተው ሱዳን ይዞች ቀጠናው የሰላም ቀጠና ነው። ቀጠናው የመተባበር ቀጠና የሆነ ነው ለማለት ነው። ካልሆነ እኛ ምንን መልከ እኛ ምሩቅ መሄዳ ንችላል። ባለፈው ሐሙስ በኒውዮርክ ሰባ አራተኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ተገኝተው የኢትዮጵያ ፕሬዝደንት ሳህለ ወርቅ ዘውዴ ናቸው ለአሜሪካ ድምፅ በተለይ የሰጡት ቃለ ምልልስ የመጨረሻ ክፍል በዕለቱ አብይ ርዕስ ይዘናል። በአማራ ክልል ለቀረቡ ክሶች ከትግራይ እየተቀረበ ምላሽም ይዘናል። በዝርዝሩን በመጽሔ ክፍለ ጊዜ እናቀርባለን። ጤና ይስጥልን እንደምናመሻችሁ ክቡራትና ክቡራን አድማጮቻችን ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ማክሰኞ መስከረም ሀያ ሁለት 2012 ዓ ም ስርጭታችን ጋር የምናስተናግዳችሁ ን አዳኝ ፍሳዬና እኔም አሉላ ከበደ ከአቀናባሪያችን ብርሃን ኃይሉ ጋር እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። አሁን የሰዓቱን የዓለም ዜና በኦሮሚያ ክልል የሚንቀሳቀሱ የፖለቲካ ፓርቲዎች በጋራ ለመስራት የሚያስችላቸውን ስምምነት ተፈራረሙ ሲል ፋና ብሮድካስቲንግ ኮርፖሬት ዘግቧል። በፊርማ ስነ ስርዓቱ ላይ የኢህአደግና የኢዲፒ ሊቀመንበር የኢፌድሪ ጠቅላይ ሚኒስትር ዶክተር አብይ አህመድ፣ የኦዲፒ ምክትል ሊቀመንበርና የመከላከያ ሚኒስትር አቶ ለማ መገርሳ፣ የኦሮሞ ነጻነት ግንባር ሊቀመንበር አቶ ዳውድ ኢብሳ የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ፕሮፌሰር መረራ ጉዲና የኦሮሞ ዴሞክራሲያዊ ግንባር ሊቀመንበር አቶ ለንጮ ለታን ጨምሮ በርካታ በኦሮሚያ ክልል የሚንቀሳቀሱ የፖለቲካ ፓርቲ አመራሮች ተሳትፈዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በዚሁ ወቅት ባስተላለፉት መልእክት አሁን ባለንበት በሃያ አንደኛው ክፍለ ዘመን ባህልና ሀሳብ እንደሌለው መገዳደልና መሰዳደብ ትክክል አይደለም። ፖለቲካችንን ማመዘን ማዘመን ይጠበቅብናል ብለዋል። ባሉን ሐሳቦች ላይ በሰለጠነ መንገድ በጠረጴዛ ዙሪያ በመወያየት ሕጋዊ በሆነ መንገድ ፍላጎታችንን ከግብ ማድረስ እንችላለን ሲሉም ተናግረዋል። የፖለቲካ ሐሳቦቻችንን ለሕዝብ ለመግለጽና ለመታገል የሰው ልጅ መታሰር መንገላታትና መጎዳት የለበትም። ሰላማዊ በሆነ መንገድ እየተወያየን መስራት እንችላለን የሚለው ትልቅ ሀሳብ መሆኑንም ጠቅላይ ሚኒስትሩ አስገንዝበዋል። ይህ ሀሳብ እዚህ ብቻ የሚቀር ሳይሆን በመላ ሀገሪቱ ለሚንቀሳቀሱ የፖለቲካ ድርጅቶችም የሚሰራ ይመስለኛል ብለዋል ጠቅላይ ሚኒስትሩ። ቻይና ዛሬ በኮሚኒስት ፓርቲ ስር ያለውን ስርዓት ሰባኛ ዓመት ሰፊ ወታደራዊ ትዕይንት በማሳየት ኃይሏን በማጠናቀር አክብራውላለች። በሆንኮንግ ግን በዲሞክራሲ ደጋፊ ሰልፈኞች በጸጥታ ኃይሎች መካከል ግጭት ተከስቷል። የቻይና የራስ ገዛ አስተዳደር ባላት ከተማ ላይ ቁጥጥር ለማጥበቅ የምታደርገው ጥረት ሆንኮንግ ያሉትን ተቃዋሚዎች እየተገዳደረ ነው ተብሏል። የውሃ ግፊትም ተጠቅመዋል። አንድ ሰው ፖሊስ በከፈተው ተኩስ መገደሉም ተዘግቧል። የዩናይትድ ስቴትስ ተወካዮች ምክር ቤት አባላት የሆኑት ዲሞክራቶች በሀገሪቱ ፕሬዚደንት ዶናልድ ትራምፕ ላይ ክስ ለመመስረት ይቻል እንደሆነ ምርመራ በማካሄድ እቅዳቸው እየገፉ ነው። የግል ጠበቃቸውና የውጭ ጉዳይ ሚኒስትሩ ከጉዳዩ ጋር የተያያዘ ያሏቸውን ሰነዶች እንዲያቀርቡ በሕግ ጠይቀዋል። ዩናይትድ ስቴትስ በኡክራይን ላይ ካላት ፖሊሲ ጋር ግንኙነት የነበራቸው የቀድሞ ባለሥልጣኖች በምክር ቤቱ አባላት ፊት ቀርበው በያዝነው ሳምንት ቃላቸው እንዲሰጡ ቀጠሮ ታይዘዋል። የተወካዮች ምክር ቤት የውጭ ጉዳይ፣ የስለላ እና የቁጥጥር ኮሚቴዎች ኃላፊዎች የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ከምርመራው ሂደት ጋር የተያያዙ ሰነዶችን እስከ መጪው ሐሙስ ባለው ጊዜ ውስጥ እንዲያቀርቡ ጠይቀዋል። የውጭ ጉዳይ ሚኒስትሩ ፖምፔዮ ታዲያ የተወካዮች ምክር ቤት አባላት የሆኑት ዲሞክራቶች ፕሬዚደንት ትራምፕ ከውክራይን አቻቸው ጋር ካደረጉት የስልክ ንግግር ጋር በተያያዘ የመስሪያ ቤቱ ቃላቸው ቃላቸውን እንዲሰጡ በመጠየቅ የውጭ ጉዳይ ሚኒስቴርን ለማስፈራራት እየሞከሩ ነው ሲሉ ከሰዋል። ፓምፖዮ ለተወካዮች ምክር ቤት የውጭ ጉዳይ ኮሚቴ ዛሬ በደብዳቤ በሰጡት ምላሽ ዲሞክራቶቹ የውጭ ጉዳይ ሚኒስቴር ሰራተኞችን ለማስፈራራት እየሞከሩ ናቸው። ሰራተኞቹ ቃላቸውን እንዲሰጡ ኮሚቴው የተያዘው ቀጠሮ ተግባራዊ ሊሆን አይችልም ብለዋል። ምርመራው የተጀመረው አንድ ተቆርቋሪ ዜጋ ትራምፕ ስልጣናቸውን ተጠቅመው በመጪው ዓመት በሚካሄደው ምርጫ የውጭ ሀገር ጣልቃ ገብነት እንዲኖር እየጠየቁ ነው የሚል ስሞታ ካቀረበ በኋላ መሆኑ የሚታወቅ ነው። ሊቀመና ብርት ኤልየት ኤንጌል፣ አዳም ሼፍና ኤልያጅ ኩሚንግስ የትምህርት የትራምፕ የግል ጠበቃ ሩዲ ጁሊያኒ ከጉዳዩ ጋር በተያያዘ ያሏቸውን ሰነዶች ሁሉ እንዲያቀርቡ መጥሪያ ሰጥተዋቸዋል። ጁሊያኒ በትዊተር ባስተላለፉት መልእክት መጥሪያው እንደደረሳቸው ገልጸው ተገቢ እሳቤ እሰጥበታለሁ ብለዋል። የአውስትራሊያው ጠቅላይ ሚኒስትር ስካት ሞሪሰንን በልዩ አቃቢ ሕግ ሮበርት ሞለር የተካሄደው ምርመራ እንዴት እንደጀመረ እንደተጀመረ በመከታተል እንዲረዱ የዩናይት ስቴትሱ ፕሬዝዳንት ዶናልድ ትራምፕ ጠይቋቸው እንደነበረ አውስትራሊያ አረጋግጣለች። በዩናይት ስቴትስ ጠቅላይ አቃቢ ሕግ ዊልያም ዊልያም ባር የሚመራውን ክትትል እንዲረዱ ጠቅላይ ሚኒስትር ስካት ሞሪሰን የተጠየቁት ባለፈው ሳምንት ዩናይት ስቴትስን ከመጎብኘታቸው ጥቂት ቀደም ብሎ እንደሆነ ነው የተዘገበው። ፕሬዚዳንት ትራምፕ በዓለም አቀፍ ደረጃ ካሏቸው የቅርብ አጋሮች አንዱ የሆኑት የአውስትራሊያው ጠቅላይ ሚኒስትር ባለፈው ሳምንት በዋይት ሀውስ በኦፊሴላዊ የራት ግብዣ ተስተናግደዋል። ከሲኒ ፊልመር ሰር ያጠናቀረውን ዘገባ ዝርዝር ቆንጅታ የዛ አውስትሬሊያ ሮበርት ሞለርን ለመመርመር ባለን አቅም ሁሉ እንተባበራለን ያለችው። ሞለር ባለፈው ፕሬዝደንታዊ ምርጫ ሩሲያ ጣልቃ መግባቷን አስመልክቶ ባካሄዱት ምርመራ የቀድሞ የአውስትሬሊያ የውጭ ጉዳይ ሚኒስትርና ዲፕሎማት በከፊል ሚና ተጫውተዋል። በምርጫው የዲሞክራቲክ ፓርቲ እጩዋ የቀድሞዋ የውጭ ጉዳይ ሚኒስትር ሂለሪ ክሊንተንን ለማሳጣት ሩሲያ ስለፈጸመችው ሙከራ በጊዜው የዶናልድ ትራምፕ የምረጡኝ ዘመቻ አባል የነበሩት ጆርጅ ፓፓዶፕሎስ ያውቃሉ ብለው ተናግረው ነበርና የቀድሞ የውጭ ጉዳይ ሚኒስትር አሌክሳንደር ዳውነር ለአውስትሬሊያ ብሮድካስት ኮርፖሬሽን በሰጡት ቃል ያኔ ባልኩት ላይ የምጨምረው ነገር የለም ነው ያሉት ያልኩትን መደጋገም ስለማልፈልግ ብቻ አይደለም፣ የምጨምርበት ነገር የለም። ለዚያ ነው ከግለሰቡ ጋር ተነጋግሬ ያለሁ ያን ደግሞ፣ ወይም ከተነጋገርንበት ውስጥ አንዷን ነጥብ ለአሜሪካኖቹ አስተላልፍ ያለው ይኸው ነው አለቀ። ሌላ የምሰጣችሁ መረጃ የለም። ስካት ሞሪሰን ከአሜሪካውያኑ ጋር ከፕሬዚዳንት ትራምፕ ጭምር ምን እንደተነጋገሩ ግን የማውቀው ነገር የለም። የትራምፕ የምረጡኝ ዘመቻ አባሉ ፓፓ ዱፕሎስ የሩሲያ ወኪሎች ከተባሉት ሰዎች ጋር ተገናኝተው መነጋገራቸውን አስመልክቶ ለፌዴራል ምርመራ ቢሮ የሐሰት ቃል በመስጠታቸው ባለፈው ዓመት ለአጭር ጊዜ ታስረው እንደነበረ የሚዘነጋ አይደለም። አሁን የአውስትሬሊያ ተቃዋሚ ፖለቲከኞች ፕሬዝደንት ትራምፕ ተቀናቃኞቻቸውን ለማሳጣት በሚያደርጉት ሙከራ አገራችንን መጠቀሚያ አድርገው እንደሆነ ማወቅ እንፈልጋለን እያሉ እየጠየቁ ናቸው። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። ሰሜን ኮሪያ ከዩናይትድ ስቴትስ ጋር በመጪው ቅዳሜ በኒውክሌር ጉዳይ ላይ ንግግር ለማድረግ እንደተስማማች አንድ የሰሜን ኮሪያ ዲፕሎማት በመንግስት ሚዲያ መናገራቸው ተጠቅሷል። የሰሜን ኮሪያ ምክትል የውጭ ጉዳይ ሚኒስትር ቾ ሳንሂ ፒዮንያንግ እና ዋሽንግተን በመጪው ቅዳሜ ተገናኝተው ለመነጋገር ተስማምተዋል ብለዋል። በዋዜማው ቀዳሚ ግንኙነት ይደረጋል ሲሉ አክለዋል። የስብሰባው ቦታ የት እንደሆነ ግልጽ አይደለም። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕና የሰሜን ኮሪያው መሪ ኪም ጆንግ ኡን ሁለቱን ኮሪያዎች በሚለየው ከወታደራዊ ህልውና ነጻ በሆነው ቀጠና ተገናኝተው ከተነጋገሩ ሶስት ወራት ካለፉ በኋላ ነው በመጪው ቅዳሜ እንደሚገናኙ የተገለጸው። ታሊባን ትላንት ሌሊት በአንድ የፖሊስ ነቁጣ ላይ በከፈተው ጥቃት እስካሁን በታወቀው አስራ አንድ የሚሆኑ የአፍጋኒስታን ፖሊሶች እንደተገደሉ ተገለጠ። ጥቃቱ የተፈጸመው የሰሜን አፍጋኒስታን በሚገኘው ባልሀክለር ክፍለ ሀገር ውስጥ ነው። ታሊባን ወረዳውን ተቆጣጥረናል ያለውን ግን አልተቀበሉም። በጥቃቱ የተደረመሱት ሁለት የጸጥታ ኬላዎች ብቻ ናቸው ይላል የባልህ ፖሊስ ቃል አቀባይ ሀዲ ሻህ አዴል። በሌላ ሰሜን ክፍለ ግዛት ጃውዝ ጃውን ደግሞ ከባድ ውጊያ እየተካሄደ ነው። ቶሎ የተባለው የአካባቢው መገናኛ ብዙኃን በገለጸው መሰረት የወረዳው አስተዳዳሪና የፖሊስ ኃላፊ የሚገኙባቸው ሰላሳ ፖሊሶች ፖሊሶችና ታጣቂዎች ለሁለት ቀናት ያህል ደርዛብ በተባለ ወረዳ በታሊባን ተከበዋል። ጃው ጃውዛን ክፍለ ግዛት አስተዳዳሪ ሎትፉላ አዚዚ የወረዳው መዲና በታሊባን ቁጥጥር ስር ገብታለች፣ የአፍጋኒስታን ወታደሮች በዛር ወረድ አጠገብ አጣ ቁንጅስ ገብተዋል ማለታቸው ቶሎ በድረ ገጹ ዘግቧል። አድማጮች የዕለቱ ዜናችን እዚህ ላይ አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆች አሉላ ከበደና አዳነች ፍስሐየ ነን። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ሬዲዮ ኤፍኤም 94.3 እና እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ይቀጥላል። አሁን በቀጥታ ወደ ዕለቱ አብይ ርዕስ። የኢትዮጵያ ፕሬዚዳንት ሳህለወርቅ ዘውዴ ባለፈው ሐሙስ በኒውዮርኩ ሰባ አራተኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ተገኝተው ለጉባኤው ተሳታፊ የዓለም መሪዎች ንግግር ካሰሙና የድርጅቱን ዋና ጸሐፊ አንቶኒዮ ጉቴሬሽን ጨምሮ ከሌሎችም ሀገሮችና ተቋማት መሪዎች ጋር ከተነጋገሩ በኋላ ባለፈው ቅዳሜ ወደ አገራቸው ተመልሰዋል። አስተዳደጋቸውና ቤተሰባቸውን ጨምሮ የግል ሕይወታቸውንና ከአሁን ቀደም በአገርና በዓለም አቀፍ ደረጃ ባከናወኗቸው ተግባራት ዙሪያ በተለይ ከአሜሪካ ድምፅ ያደረጉ አጭር ቃለ ምልልስ የመጀመሪያ ክፍል ባለፈው እሁድ በሴቶች ጉዳይ በአገሪቱና በአገሪቱ ሰላምና በአካባቢያዊ ጉዳዮች ላይ ያላቸውን ሀሳብ ያካፈሉበት ቃለ ምልልስ ሁለተኛ ክፍል ደግሞ በትናንትናው ምሽት ተሰምተዋል። ለምሽቱም የመጨረሻውን ክፍል ይዘን ቀርበናል። ፕሬዚዳንት ሳህለወርቅን ያነጋገረው የኒውዮርኩን ጉባኤ ለመዘገብ ወደዚያ የተጓዘው ባልደረባችን ሰለሞን አባተ ነው። ክብርት ፕሬዚዳንት አመሰግናለሁ። በእርግጥ ብዙ ጥያቄዎች አሉ። ሌሎች የተያያዙ ከትምህርት ጋር ያነሷቸው ጥያቄዎች አሉ፣ ፍኖተ ካርታው አለ፣ የጤና ጉዳይ አለ፣ የመዋለ ንዋይ ጉዳይ አለ፣ የምጣኔ ሀብት ጉዳይ አለ፣ ብዙ ጉዳዮች አሉ ብናነሳቸው የምንችላቸው። ነገር ግን ካለችን ምጥን ሰዓት አኳያ አንድ አካባቢያዊ ወደሆነ ጥያቄ ልሸጋገር። በተለይ ንግግሮውን ሲያደርጉ እርስዎ እንደ አካባቢያዊ መሪ ነበረ ንግግሮውን ሲያደርጉ የነበረው ስለ ሱዳን፣ ስለ ደቡብ ሱዳን ስለ ሶማሊያ፣ ስለ ኤርትራ ከኢትዮጵያ በተጨማሪ ማለት ነው። እያነሱ ነበረ ሲናገሩ የነበረው። እና የኢትዮጵያ ቦታ እንደ አካባቢያዊ ኃይል ምን አይነት ነው? አሁን ባለው ሁኔታ እራሷ ውስጥ በችግሮች በውጥረት ተይዛ ባለበት ሁኔታ። ሁለተኛው ጥያቄ ከግብጽ ጋር ያለው ግንኙነት ነው። ይሄስ ግንኙነት በዚህ አካባቢያዊ ግንኙነቶች ውስጥ ምንድን ነው የሚመስለው? በአንድ ወቅት ተስፋ የሚሰጥ አይነት ሁኔታ ነበረ፣ ወደ ስምምነት የመግባት አይነት ነበረ። ከዛ በኋላ ደግሞ የግብፅ መንሸራተት ሲሰማ ሲወራ ነበረ። እንዴት ነው ኢትዮጵያ በዛ አካባቢ ያላት ቦታ ና ከግብፅ ያላት? እንግዲህ ንግግሬ ይሁን ከአቀራረቤ ይሁን እኛ የአካባቢ መሪ ነን የሚል ስሜት ካሰማሁን ይህን አልነበረም ማለት የእርስዎ ይሆናል። ስለሆነ ግን እኔም በደንብ ለማንጸባረቅ የፈለኩት የዛሬ ኢትዮጵያ መንግስት የኢትዮጵያ እድገት ለብቻውን ሊሄድ አይችልም የሚል ጽኑ እምነት ያለው መንግስት ነው። አካባቢውን የያዘ መሆን አለበት። ከአካባቢው ጋር ነው የምናድገው የሚላል እኔ በጽኑ ማምነው እንደተባበሩት መንግስታትም ይሁን ዓለም አቀፍ ድርጅቶች የመሳሰሉት እንደዚህ ሀምሳ አራቱም የአፍሪካ ሀገሮች ውስጥ እኩል ሁሉም ጋር ብንሰራ አቅማችን ይበታተናል እንጂ ፋይዳ ያለው ነገር አናገኝም። በየአካባቢው ግን አካባቢን አንድ ላይ ማንሳት የሚችሉ አገሮችን መለየት የሚያስፈልግ ይመስለኛል። እና እዛ ላይ መረባረብ፣ ያ ለሁሉም የሚተርፈናል፣ አካባቢው ሊተርፍ ይችላል። የብዙ ሰዎች አስተሳሰብ ወደዛ የሚሄድ ነው። ብቻ እኛን በተመለከተ ለማለት የፈለግኩት እኛ ከኤርትራ ጋር ግንኙነታችንን ስናስተካክል ሱዳንም ለማስታረቅ እምነቱን አግኝተው ሱዳንይዞች ቀጠናው የሰላም ቀጠና ነው። ቀጠናው የመተባበር ቀጠና እየሆነ ነው ለማለት ነው። ካልሆነ እኛ ምንን የምንጎዳው እኛም ሩቅ መሄድ አንችል። መንግስት እንዲ ነው የሚያስ እኔ ደግሞ በጣም በጽኑ እስከዛሬ በሰራሁት ስራ በጽኑ ያየሁት እማምንበት ነው፣ ጎረቤት ከታመመ በሰላም መኖር የሚቻልበት የለም እና አንዱ ያንዱን ሰላም አደፍራሽ መሆን የለበትም የሚለውንም ነው የሰላም መፍትሄ አካል እንጂ አይደለም። ብዙ አፍሪካ ሀገሮች ጎረቤት ውስጥ ነው የሚደራጀውና የሚወጋው ወዘተ እንደዚህ ይህንን ዋናው ለማለት የፈለግኩት እና ዓለም አቀፍ ሕብረተሰብም እንዲረዳልን የፈለግኩት ኢትዮጵያ ይህንን ሁሉ እያደረገች ነው። አካባቢያችንም ይሄ ይሄ ይሄ አለ ነው ሶማሊያ እንዲህ ነው በዚህ እንዲህ ነው በዚህ እንዲህ ነው ብለን እና ኃላፊነትም አለብን እንደ ጎረቤት ብዬ ነው ማስበው ወደ ውህደት እየሄድን የኢኮኖሚ ውህደት እያል የአካባቢው የአፍሪካም ሴፍቲን አሁን የንግድ ቀጠና ብለናል። ይህንን እያል በድንበር ውስጥ ብቻ የሚደረግ አስተሳሰብ የተወሰነ ሊያስጌድ ይችላል፣ ሩቅ አያደርስም። ይህንን ማየት አለብን። ከሌሎችም እየተማር እኛ መጠናከር አለብን። በእርስ በርስ ጦርነት፣ በልዩ ልዩ ግጭቶች ይህ አካባቢ በ በጣም በጣም ተጎድቷል። ነገር ግን ለማንሰራራት በጣም ጥሩ እድል ያለው ነው። እኛ ሀገር የመጣው ለውጥ ተስፋ ሰጥቷል። ለብዙዎቹ ጥርጥር የሌለው ነው። ግን ተስፋ ለሌላው ለቃላቶ ተስማሙ። በጣም ጥሩ ነው። አይደለም፣ እኛ አውርደን ይሄ ተግባር ምን መሆን አለበት የሚለውን ይረዳል። ከጎረቤት ሀገሮቻችን ጋር ያለንን ግንኙነት እንዴት ነው የምናሻሽለው የሚለውንም ይረዳናል። ብዙ እሱ ላይ አይቻለሁ ከዚህ በፊት ቀላል አይደለም። አንዳንዴ አሁን ግን የጋራ ጥቅሞቻችን ላይ ማተኮር የምንችልበት ነው ብዬ ነበር የግብፅን። አዎ ትንሽ ነካርግ ያለው ንግግሩ ላይ ትንሽ አይደለም ነካ ያደረኩት እውነት ጊዜ ነው። ብቻ ለማለት የፈለግኩት ይህንን ሀብት ፍትሀዊ በሆነ ምክንያታዊ በሆነ መንገድ መሄድ አለበት ነው። አንድ እሱ ነው፣ ይሄ መርሁ ነው ማለት ይቻላል። ከዛ ባሻገር ግን ለማለት የፈለግኩት ቴክኒካል ውይይት እየተካሄደ ነው። ቴክኒካል ውይይቱ እንዲቀጥል እናድርግ ነው። ስናዞረው ሌላ አቅጣጫ ካሲያዝ ነው፣ ይሄ የተጀምረውን ስራ ሊያደናቅፍ ይችላል። ዋና መልእክቴ ይሄ ነው። እንግዲህ ቴክኒካል ኮሚቴ ነው ተሰብስበዋል። ሊስማሙ ላይስማሙ ይችላሉ። እንደገና ለመገናኘት ወስነዋል። ይህንን እንርዳ እና ለነሱ ንግግር የሚመች መንፈሳቸው ተረጋግቶን የሚሰሩበትን እናድርግ። ዲስትራክትድ ከሆንን ሊረዳ አይችልም በሚል ነው ውይይቱ ውጪ ይሰማ ነበር። ስለዚህ ቦታው ላይ ማስቀመጥ አለብን በሚል ነው ክብርት ፕሬዚደንት፣ የሚያስተላልፉት መልእክት ይኖራል። በመጨረሻ ለተመልካቾቹ ለህዝቡ፣ አዲስም አመት ነበረ በመልእክቴ ላይ ተናግሬ ያለው በእውነቱ ተጨባጭ እርምጃዎች እየወሰድን አገሪቱን የጀመርነውን እያጠናከርን የምንሄድበት ዘመን እንዲሆን ነው ለህዝቡ መልእክቴን ማስተላለፍ የምፈልገው። እንግዲህ እስካለሁ ድረስ ደግሞ የምችለውን ያህል ለማገልገል ለመርዳት አገራችን የሚገባትን ቦታ እንድታገኝ በጽኑ የማምንበት ነው፣ የምችለውን ሁሉ አደርጋለሁ። ክብርት ፕሬዚዳንት ሳህለወርቅ ዘውዴ ስለሰጡን ጊዜ ለቃለ ምልልሱ በተመልካች በአድማጮቻችን ስም እጅግ በጣም አድርጌ አመሰግናለሁ። መልካም የስራ ዘመን እንዲሆን እንዲሆንሎት የተሳካ የስራ ዘመን እንዲሆን ሎት እመኛለሁ። እኔ ምን የማመሰግነው እኔ የቃለ ምልልሱ አይደለሁም። ብዙ ጥሩ ነው። ሰለሞንንና እንግዳውን ፕሬዚዳንት ሳህለ ወርቅ ዘውዴን በድጋሚ እናመሰግናለን። አድማጮች፣ ተከታዩ ባልተረጋገጠ ማስረጃ በሽብር ወንጀል ተጠርጥረው ለወራት ታስረው ቆይተዋል የተባሉ ሰዎች መለቀቃቸው የተገለጸበትን ይመለከታል። መለስካቸው አመሃ ዝርዝሩን ይዘዋል። በኦሮሚያ ክልል በምዕራብ ጉጂ ዞን ቡሌ ሆራ ከተማ ነዋሪና የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ አባል አቶ ጌታቸው በቀለ አንዳችም ተጨባጭነት የለውም በሚሉት ሁኔታ በሽብር ወንጀል ተጠርጥረው ከሁለት ወራት በላይ በእስር ቆይተው መስከረም 15 ቀን ምሽት መፈታታቸውን ለቪኦኤ የተናገሩ አቶ ጌታቸው መጀመሪያ ሐምሌ ዘጠኝ ቀን በቡሌ ሆራ ከተማ ፖሊስ በቁጥጥር ስር ውለው ከአንድ ሳምንት በኋላ በዋስ ለመፈታት ለፍርድ ቤት ማመልከቻ እንዳስገቡ ያስረዳሉ። ፖሊስ ለምን በቁጥጥር ስር እንዳዋላቸው የተጠረጠሩበት ወንጀል ምን እንደሆነ ፍርድ ቤቱ ቢጠይቅም የከተማ ፖሊስ ለተጠረጠሩበት ጉዳይ በአድ እንደሆነና ምንም እንደማያውቅ ከፌዴራል ፖሊስ በመጣ ትእዛዝ ብቻ ተጠርጣሪውን እንደያዘ አስረድተዋል። ፍርድ ቤትም ትእዛዙን የሰጠው አካል ቀርቦ እንዲያስረዳ ቀጠሮ የሰጠ ቢሆንም ከቀጠሮ በፊት ከቡሌ ሆራ ከተማ ወደ አዲስ አበባ መጥተው ሶስተኛ ተብሎ በሚታወቀው ፖሊስ ጣቢያ እንደታሰሩ አቶ ጌታቸው ይናገራሉ። በምን ተጠርጥረው እንደተያዙም ያወቁት በፌዴራሉ መጀመሪያ ደረጃ ፍርድ ቤት አራዳ ምድብ ቀርበው ፖሊስ ለፍርድ ቤቱ ማብራሪያ ሲሰጥ ነበረ። ፖሊስ ጊዜ ቀጠሮ ነው ጠየቀብኝ። በሽብር ስለተጠረጠሩ በአካባቢው ወጣቶችን በመመልመል ከአርባ አምስት ወጣቶች በላይ መልምለዋል ገዳይ ቡድን አዘጋጅተዋል ጄኔራል ሳሬ መኮንን ግድያ ላይም ተሳትፎ አድርጓል እና ህገ መንግስቱን እና ህገ መንግስታዊ ስርአቱን በሀይል ለመናድ ወንጀል ተጠርጥሯል በሚል የጊዜ ቀጠሮ 28 ቀን ጠየቀ ፍርድ ቤት ቀጥታ ፈቀደለት መርማሪ ፖሊስ በሁለተኛ ዞሪም እንደዛው የአስር ቀን ከዛም የ18 ቀን በመጨረሻ ቀደም 16 ቀን ሶስተኛውን 28 ለመቀበል ዝግጅት ላይ ያለሁኝ፣ በድንገት ሐምሌ 15 ቀን 10 ሰዓት አካባቢ በድምፅ ማጉያ ነው ቀጥታ እንዲወጣ ተነገረኝ። ወደ 12 ሰዓት አካባቢ ያው ከታሰርኩበት ቦታ ወጥቻለሁኝ። በምን ምክንያት እንደወጡ ተነገሩት? ምንም ነገር እንዳልተገኘና እንግዲህ በማጣራት ሂደቱ ምንም ነገር ማንም ሰው ይጠረጠራል ምንም እንዳይሰማህ፣ እንግዲህ አሁን መውጣት ትችላለህ ነው ተባልኮች ሰማው ቴሌቪዥን ምክንያት በጣም አዝኛለሁኝ። ቀደም ሲል እንዳልኩህ በሀያ ሰባቱ አመት ስታስር ስፈታ ቆይቻለሁ። በዛን ሰዓት ምንም በደል ብደርስብኝ ምንም አዲስ ነገር የምጠበቀው ነገር አልነበረም። አሁን ግን የለውጥ ኃይሉ በመጣ ሰዓት ክቡር ጠቅላይ ሚኒስትሩ ማንም በማስረጃ ሳይገኝበት ማንም ወንጀል ብሰራ ማስረጃ ከተዘጋጀ በኋላ በቁጥጥር ስር እንደሞል በተናገሩ ማግስት በአፈሳ መልክ እኔ ብቻ ሳልሆን ብዙ ኢትዮጵያውያን ናቸው። በአፈሳ ነው ገብተን ታሰር ነው። ይሄ አሳዝኖኛል። ከእርሶ ጋር እንደዚሁ ብዙ የተፈቷሉ። አሁን ወደ አስራ ስድስት የምንሆን የተፈታ ነው ሶስት ሴቶች አስራ ሶስት ወንዶች ነን ሶስት ሴቶች አለን እንደዛ ተፈታ ነው። የኢትዮጵያ ዜጎች ለማህበራዊ ፍትሕ ፓርቲ ኢዜማ ሊቀመንበር አቶ የሺዋስ አሰፋ በጥርጣሬ ታስረው የቆዩት አቶ ጌታቸው በቀለ በእርግጥም የፓርቲው አባል እንደሆኑ አረጋግጠው የታሰሩ ሌሎች ብዙ አባላትም ፓርቲውን እንደነበረው አብራርተዋል። ከዚህ ከሰኔ አስራ አምስት ክስተት በኋላ በርካታ የተቃዋሚ ፓርቲ አባላት የእኛን ጨምሮ ክስተቱ በተከሰተ በሶስት አራት ቀናት ከመቶ የማያንሱ አባላት በኦሮሚያም፣ በአማራ ክልል፣ በደቡብም፣ በአዲስ አበባ በበርካታ ቦታዎች ተይዘው ነበር። ነገር ግን በቀጣዮቹ ሳምንት እና ከዛ ባነሱ ቀናት እየተጣራ የተለቀቁ ሰዎች አሉ። ነገር ግን የቆዩም አሉ። ከተለያየ ቦታ የመጡ ጊዜ ቀጠሮ እየተጠየቀባቸው የቆዩ አባላት ነበሩ። ስለዚህ እኛም በተደጋጋሚ እስረኞቹን በመጎብኘትም ቅሬታ በማቅረብም ተገቢ አይደለም የሚለው በማቅረብም ቆይተናል። ስለዚህ በርካታ አባላት ነበሩ ለማለት ነው። አቶ የሸዋስ አክለውም ይህን የመሰሉ የሰብአዊ መብት ጥሰቶች የለውጥም ሂደት ሊጎዳው እንደሚችልም ጠቁመዋል። እንግዲህ እንደዚህ አይነት ነገሮች አጠቃላይ ትልቁ አገራዊ ጉዳያችንም ጭምር የሚያበላሹ ናቸው። ለምሳሌ ከሶስት ቀን በፊት ምስራቅ ጎጃም ማ ወረዳ ላይ እንደዚሁ አይነት ወስደው አስረው ዋስጠርተ አስጠርተው የመለሷቸው ሰዎች አሉ። በጎንደር አሉ ጉራፈርዳ እንደዚሁ ቢሮአችን ችግር ተፈጥሮበታል። በተለያዩ ቦታዎች እንደዚህ አይነት ነገሮች አሉ። የእኛ እምነት የኢትዮጵያ ሕዝብ የመረጠውን ለማክበር ተስማምተ ይሄንን ሕዝብ የለፋበትን ላቡን፣ ደሙን የሰጠበትን የለውጥ ጅምር ዳር ለማድረስ ነው እየሰራን ያለ ነው እና በመንግስት አካላት እንደዚህ አይነት እንዴትኛውም የፓርቲ አመራር በተለይ በገዢው ፓርቲ በኩል ባሉ አመራሮች እንደዚህ አይነት ነገር የሚፈጠር ከሆነ በተለይ እንደዚህ ግልጽ የሆነ የሰብአዊ መብት ጥሰት እና የፓርቲ አፈና የሚፈጠር ከሆነ በአጠቃላይ በሽግግር ሂደታችን ላይ ከፍተኛ ተጽዕኖ የሚፈጥር ነው የሚል ነው የኛ እምነት። እንግዲህ እንደሚታወቀው በምርጫ ቦርድም በሰብአዊ መብት ተቋማትም በፍርድ ቤትም ያሉት የሪፎርም ሂደቶች ገና ያላለቁና ለጋ ናቸው። በእነዚህ ላይ የሚደረገውን ጫና ከግምት ውስጥ በማስገባት ነበር እኛ ትዕግስት የምናደርግ የነበረው። እኛም የለውጡ አካል ነን ያም ሀገር እንዲለወጥ የምንፈልግነት ብለን ነበረ ብዙ ጫናዎችን እየታገሱን የቆየ ነው። እንደዚህ አይን ያፈጠጡ ነገሮች ሲመጡ ግን በእውነት ለህዝብ መግለጽም መታገልም ተገቢ ነው የሚል እምነት ነው ያለ ጠቅላይ አቃቤ ሕግ ባለፈው ሳምንት በሰጠው መግለጫ አያሌ ተጠርጣሪዎች መፈታታቸውን ማስታወቁ አይዘነጋም። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ልስካቸውን እናመሰግናለን። መገናኛ ብዙኃን ሙያዊ ኃላፊነት የመወጣትና የሚዛናዊነት ግድፈት እንደሚስተዋልባቸው ከኢትዮጵያ ብሮድካስቲንግ ቦርድ ባለሥልጣን ጋር በሙያዊ ግዴታዎችና በመረጃ ተደራሽነት ዙሪያ በሻሸመኔ ከተማ የተወያዩ የኅብረተሰብ ክፍሎች ተናገሩ። የኢትዮጵያ ብሮድካስት ባለሥልጣን በበኩሉ ባለፈው አንድ ዓመት ውስጥ የኢትዮጵያ መገናኛ ብዙኃን የነፃነት ገደብ መጣሳቸውን እንደሚታዘብ ገልጾ ለመቆጣጠርና ለመከታተል የሚያስችል ቴክኖሎጂ ማደራጀቱን አስታውቋል። የሐዋሳው ዘጋቢያችን ዮናታን ዘብዴዮስ ተጨማሪ ዘገባ ልኳል። የኢትዮጵያ ብሮድካስት ባለስልጣን ሰሞን በመገናኛ ብዙኃን ሙያዊ ግዴታዎችና ኃላፊነት እንዲሁም በመረጃ ተደራሽነታቸው ዙሪያ ከደቡብ ክልልና ከምዕራብ አርሲ ዞን የተገኙ የህብረተሰብ ክፍሎችን በሻሸመኔ ከተማ ወያይቷል። በውይይቱ ወቅት የውይይቱ ተሳታፊዎች እንዳሉት መገናኛ ብዙኃን ሙያዊ ኃላፊነታቸውና ግዴታቸውን የመወጣት እንዲሁም ዘገባቸውን ሚዛናዊ ያለማድረግና ግጭት ቀስቃሽ መረጃዎችን የማስተላለፍ ሙያዊ ግድፈት አለባቸው። ተአማኒ ወቅታዊና ትክክለኛ መረጃ የማቅረብ ችግር እንደሚታይባቸውም ገልጸዋል። መገናኛ ብዙኃንና ጋዜጠኞቻቸው ወጫቸውን የቻለላቸው ተቋም ተቋምና ግለሰብ ተችተው እንደማያቀርቡና አይጽፉባቸውም ሲሉ ከተሳታፊዎች ውስጥ አንዱ የሆኑት ወይዘሮ አጥዳ ይዛ ይሞግታሉ። እኔ ለሱ አበል ከፍዬ እኔ በራሴ መኪናዬ ወስጄ እንዴት ነው ስለ እኔ ጥቁር ነገር የሚያስቀምጠው? መንግስት በጀት ከመመደብ ትኩረት ከመስጠት አንጻር ነው የሚጀምረው መስተካከል ካለበት ማለት። በሌላ በኩል በአገሪቱ ታይቷል ካሉት ለውጥ በኋላ የመረጃ ነጻነትና ከዚህ በፊት የማይቀርቡ የመረጃ አይነቶችም መቅረብ መጀመራቸውን ገልጠው ይልቁንስ የመገናኛ ብዙሀን ስነ ምግባር ያለመጠበቅ ይታይባቸዋል በማለት ተችተዋል። ስማቸው እንዲገለጽ ያልፈለጉ አስተያየት ሰጭ ደግሞ ግጭት እንዲፈጠር የሚያደርጉና ለአንድ ወገን ብቻ ያደሉ መገናኛ ብዙሀን በቁጥራቸው መብዛታቸው ስጋት እንደሚፈጥሩባቸውና መንግስትም ለህዝብ ሰላምና ለሀገር አንድነት ሲባል ገደብ እንዲያበጅም ጠይቀዋል። ተጋንን ወሬ የሚያወሩ ግጭትን በሚቀሰቀሱ ላይ በህግ መጠየቅ አለባቸው። የኢትዮጵያ ብሮድካስት ባለስልጣን ምክትል ዲሬክተር አቶ ወንደሰን አንዱ አለም በበኩላቸው የኢትዮጵያ ብዙሀን መገናኛ በነጻነትና በስርዓት አልበኘት መካከል ያለውን ልዩነት አልተረዱም ብሏል። ባለፉት አንድ አመት ያለውን ጊዜ ስንገመግመው ሚዲያዎቹ በነፃነትና በልቅነት መካከል ያለው ድንበር የጠፋባቸው እየተስተዋሉ መምጣታቸውን የኢትዮጵያ ብሮድካስት ባለስልጣን ታዘባል። ባለስልጣኑ መገናኛ ብዙኃንን ለመከታተልና ለመቆጣጠር የሚያስችል ቴክኖሎጂ ማደራጀቱን ገልጸዋል። ከመቶ ምናምን በላይ ቻናሎችን ለስድስት ወር ሪከርድ አድርጎ ማስቀመጥ የሚችል በቀን በኮንቴንት በቻናል በማንኛውም ሰዓት ልናውጣው የምንችላቸውን ዳታዎች የቴክኖሎጂ ኢንፍራስትራክቸር በተቋማችን ውስጥ አደራጅተናል። በአሁኑ ወቅት በኢትዮጵያ ከአንድ መቶ በላይ የግልና የመንግስት ወይም የሕዝብ ብሮድካስት ብዙኃን መገናኛ ፍቃድ ተሰጥቷቸው በስራ ላይ እንደሚገኙ የኢትዮጵያ ብሮድካስት ባለስልጣን መረጃ ያሳያል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ አዋሳም። ዮናታን ዘብዴዎስን ለዘገባው እናመሰግናለን አድማጮች የምትከታተሉት በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በአሀዱ ራዲዮ ኤፍኤም 94.3 እና በናይል ሳት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው አሁን ከእናንተ ከአድማጮች ከደረሱን አስተያየቶች ጥቂቱን መልሰን እናሰማቸው ሰራቱን፣ የአሜሪካ ድምፅ የአማርኛው ልጅት ረጋጅሞች ና ሰራተኞች ስለምታስተላልፉን መልካም መልካም ፕሮግራሞች ያመሰግናለሁ። የሀገራችን ፍርት እየሰጥ ፕሬዝዳንት ወይዘሮ ሳህለወርቅ ዘውዴ በታላቁ የተባበሩት መንግስታት መድረክ በአማርኛ ለመጀመሪያ ጊዜ ከኃይለ ሥላሴ ወዲህ ንግግር ሲያደረጉ መስማቴ እጅግ ኮርቻለሁ። በእውነቱ ይህንን ጥረት የኢትዮጵያን ክብር ዳግም የማስመለስ እንቅስቃሴ አካል አድርገው መለከተው ደስ ይለኛል። በአማርኛ መናገራቸው ለኢትዮጵያውያን ሁሉ ታላቅ ክብር ይመስለኛል። በአማርኛ ሲናገሩ ስለ ኢትዮጵያ ማንነት፣ ስለ ኢትዮጵያ ፍትሐዊነት የተናገሩ ይመስለኛል። ክብር ፕሬዚደንት፣ እግዚአብሔር ይባርካቸው። በአሜሪካንም አገልግሎት ይህንን ታላቅ ነገር ያሰማችሁን እውነቱ ቃለ ቤት ያሰማልን ሚስጥር ነው። በሃይማኖት ቋንቋ እግዚአብሔር ሀገራችንን ሊባርካ ከሳው ነኝ ሪቲ አካባቢ ሮቢ ነው ጭ ማስተላለፍ የሚፈልገው ጉዳይ ቢሆን አብዛኛው በሱዳን ውስጥ የምንኖረው ሰራተኞች እየተጎዳንና እየተሰቃየን ስለሆነ የኢትዮጵያ አምባሲ እንደዛ በእንደዚህ አይነት ሁኔታ ላይ ምን እያየን ነው? አብዛኛው በገዳሪ ፈካሪ ላይ ያሉ ሰዎች እየተደበደቡን ብርናችንን እየተቀማልና እየተሰሰነ ያለ ነው። ጤና ይስጥልኝ እንደምንሰንበታችሁ፣ የአማርኛ ፕሮግራም አዘጋጆች በመጀመሪያ አቶ አሉላንና አቶ አዲሱን ላመሰግናቸው እፈልጋለሁ። ምክንያቱም አርቲስት ሙልቀን መለሰን ቃለ መጠይቅ ስላደረጉለት። ምክንያቱም ሁሌ አዲስ በሚባለው ፕሮግራም አርቲስት ሙልቀን ጥላሁኑን አንቋሸሸ ብለው አቅርበው ነበረ። አሁን ግን እናንተ ቃለመጠይቅ ስታደረጉለት ጥላሁኑን ሲያደንቅና ሲያሞግስ ሰማሁ። ለማመን መስማት ወይም ማየት ነው እና እኔ እናንተን እጅግ በጣም አመሰግናለሁ ሰምቼ ስላመንኩኝ ምክንያቱም ያኔ ሲባል አርቲስት ሙልቀን እንደዛ እንደማይል መገመት ይቻላል እሱም አርቲስት ነው ከእሱ የተማረው ብዙ ነገር ሊኖር ስለሚችል የሚል አይመስለኝም ነበረ አሁን አረጋገጣችሁልኝ በጣም አመሰግናለሁ አድማጮች የምትከታተሉት አስተያየቶቻችን ያደረሳቸውን አድማጮች እናመሰግናለን። ሌሎቻችሁም ጻፉ፣ ደውሉልን። በ22 በ25ና በ31 ሜትር ባንዶች በአጭር ሞገድና በአሀዱ ራዲዮ ኤፍኤም 94.3 ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈው ስርጭታችን ነው የምትከታተሉት። የስቱዲዮ ሰአታችን አሁን ከሚሽቱ 3 ሰዓት ከ32 መቃረቡን ያመለክታል። አስተናጋጆች አሉላ ከበደና አዳነች ፍስሃ አሁን ሀኪሞን ይጠይቁ ይቀርባል። ሐኪሙን ይጠይቁ ለምሽቱ ቅንብር በቅርቡ በኢትዮጵያ በወረርሽኝ መልክ በተከሰተው የቺክንጉኛ በሽታ ምንነት ዙሪያ የተጀመረ ቃለ ምልልስ ነው። ሙያዊ ትንታኔ የሚሰጡን ፕሮፌሰር ዳውድ ሰይድ ሲራጅ ዊስካንሰን ዩኒቨርሲቲ የህክምና ሳይንስ ትምህርት ቤት የተላላፊ በሽታዎችና የትሮፒካል ህመም በመባል የሚታወቁት የበሽታ አይነቶች ሐኪምና የዓለም አቀፍ ጉዞዎች ህክምና ክሊኒክ ክፍል ኃላፊ ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ሁለቱን ባለሙያዎች ያወያየው ለምሽቱ ሁለተኛና የመጨረሻውን ክፍል ይዞ ቀርቧል። ባለፈው ሳምንት ዝግጅቱ ካደረገበት ነጥብ ይጀምራል። ሰዎች ወደ እነዚህ ቦታዎች ሊጓዙ ቤተሰብ ሊጠይቁ ሊሄዱ የሚፈልጉ ወይ ደግሞ እዛም የሚኖሩ ሰዎች መተላለፊያውን አውቀው ጥንቃቄ ማድረግ ነው እንጂ ከምንም አይነት እንቅስቃሴያቸው የሚገ የሚከለክል የሚገታ ህመም አይደለም። ግን እንደ ነገርኩህ እኛ አሁን እዚህ አሜሪካ ሁን ተጓዦች ይመጣሉ እኛ ጋር ክትባት ለመውሰድ እንደዚሁ ምክር ለመጠየቅ እና በሚመጡበት ጊዜ ለምሳሌ አሁን ወደ እነዚህ ወረርሽኝ ወደ ታይባቸው ቦታዎች ሊሄድ የሚፈልግ ሰው ባገኝ ለምሳሌ እንደምታውቀው አሁን ክትባት የለውም። ይሄ ህመም ቀጥተኛ የሆነ መድኃኒትም የለውም። ስለሆነ ብዙውን ጊዜን ትኩረት ሰጥቼ የምነጋገረው ምንድን ነው፣ የህመሙን ምልክትና እነዚህ ናን ስፐሲፊክ ያልናቸው ህክምናዎች ለፈሳሽ መውሰድና እንዴት አድርጎ ሁለቱን መነደፍ እንዴት መከላከል ዲት የሚባለው እንደምታውቀው ስፕሬይ ነገር አለ፣ የሚረጭ የሚረጭ ነገር ለሰውነታችን ማድረግ የምንችለው የሚረጭ ነገር ብዙ ተጠንተዋል። ምንም አደገኛ ባህሪ የለውም። እስከ አስራ ሁለት ሰዓት ድረስ ሊቆይ ይችላል ስራው ስለሆነ በተለይ በተለይ ያልተሸፈነውን የሰውነታችን ክፍል ላይ እሱን በማድረግ እና ሌላ ደግሞ ልብስ ላይ እና ቤት ላይ የሚረጭ አለ ፐርሜትሪን የሚባል እሱ ደግሞ በጣም ለረጅም ጊዜ የሚቆይ ነው እሱ እንዲጠቀሙ ማድረግ ነው እንጂ ጉዞ የሚያስተጓጉል ነገር አይደለም። መልካም ከጉዞ ጋር የተዛመዱ ጥያቄዎች በአድማጮች በተለያየ ጊዜያት ይነሳሉ። ወደ ሀገር ለመሄድ የሚነሱ ሰዎችም ይሄ ነገር ያሳስበኝ ሆነው የሚለው ስጋት በውስጣቸው እንደሚያድር ይገምታል። በአንጻሩ ዶክተር ዳውድ ሁነኛ ቀጥታ መድኃኒት የሌለውን ያህል ምልክቶቹ ከሌሎች ህመም አይነቶች የመቀራረቧቸውን ያህል ስር የሰደደ በሽታ ጥሎ የማለፍ ጠባይ በገዳይነት በዋናነት የሚሰጋበት በሽታ አለመሆኑ እነኚህ መልካም ዜናዎች ባሉበት፣ በወረርሽኝ ደረጃ እንዲህ ሲከሰት ግን በተለይ በዛ አካባቢ የሚኖሩ ሰዎች በቤት ውስጥ ህመምተኛ ቢኖር ከመካከላቸው አንድ ሰው ቢታመም የመተላለፍ የስርጭቱን መጠን ለመቀነስ ሊያደርጉ የሚችሉት ነገር ይኖር ይሆን? ያ እንዳልከው ነው። ምንም እንኳ ባይገድልና ለረጅም ጊዜ የሚቀር ህመም ባይተውም አምራች አካል ታሞ አምስትና ስድስት ቀን ቤት ቁጭ ለመዋል ቀላል ነገር አይደለም፣ ቤተሰብ እና ይሄ ትልቅ ነገር ነው። ነገር ግን የመተላለፉን እና የእንቅስቃሴውን ስርጭት ለመግታት ያልከው ነገር በሽታው ቀጥታ ከሰው ወደ ሰው አይተላለፍም። በመሀል ትንኝ መኖር አለባት። ትንኛዋም ወስዳ ወደ ሌላ ሰው የምታስተላልፈው ስለሆነ የታመመ ሰው በሚኖርበት ጊዜና ይሄ ነገር ችቁን ጉኛ መሆኑ የታወቀ ቀን ሁለት ነገሮች እናውቃለን። አንድ በዚህ ህመም የተጠቁ ሰዎች መኖራቸው፣ እና ሁለተኛ ደግሞ ትንኛ፣ ትክክለኛዋ ትንኝ አለች ማለት ነው እዛ አካባቢ እና እነዚህን ሁለት ነው መቆጣጠር መቻል ያለብን። ሁለቱ እስካልተሟሉ ድረስ ይሄ ህመም ከአንድ ሰው ወደ ሌላ ሰው በትንኝ አማካኝነት አድርጎ ሊተላለፍ ስለማይችል የትንኝ መኖሪያ ቦታዎችን በትክክል ለይቶ ይሄ የተቋጠረው ያቆረ ውሃ ካለ እሱን ማጥፋትና በተሻለ መጠን ደግሞ ይሄ በቤተ ላይ የሚረጭ መድኃኒት አሁን በወረርሽኝ አይነት ሲመጣ የኢትዮጵያ መንግስት አሁን ቤቶችን በሙሉ የሚረጩበት ሁኔታ አለ። እሱም አጋጣሚ ሲገኝ በጥሩ ሁኔታ ማጠቀም። ከዛ ውጭ ግን በግለሰብ ደረጃ እነዚህን አሁን የነገርኩ ውዲት እና ፐርመትሪን የሚባሉትን የትንኝና የሌሎች ህመም የሚያስተላልፉ ትንኞችም መዥገርም የመሳሰሉትን ነገሮች ማጥፋትና መከላከል የሚችሉ ስለሆኑ በሰፊው መጠቀም ያስፈልጋል። ትልቁ አንዱ ነገር ግን ምንድን ነው? አንዳንድ ጊዜ በመንግስት ደረጃ ሆነን ስናየው እንደዚህ አይነት ህመሞች እንደዚህ በሚበዙበት ጊዜ መጠየቅ አለብን። ለምንድን ነው እንደዚህ ኦለፈሳደን የሚታየው ያለው የሚለው እና እንዳልኮ ከዚህ ከንጽህና ከተማዎች እያደጉ በአጭር ጊዜ ሁሉም ሰው ወደ ከተማ እየገባ የሰው ቁጥር እየበዛ በሚመጣበት ጊዜ የከተማዎቹ ንጽህና ይሄ ውሃ ማቆር እንደምትለው ያለው ለትንኝ የመራባት ምቹ ሰፈር መፍጠር ከዛ በላይ ደግሞ ትንኞቹ ከአሁን በፊት በዚህ ህመም ተጠቅቶ ማያቅ ሰሰፕትብል ሆስት የምንለው ሰው የማግኘት እድላቸው የሰፋ ይሆንና ይህን ህመም ማስተላለፍ የሚችሉበት ሁኔታ እያጋጠመ ነው ማለት ነው። እና ህብረተሰቡ ላይ ብዙ ስራ መስራት ያስፈልጋል ብዬ ነው ማስበው። ጥሩ ነገር የዚህ ህመም ምንድን ነው፣ አንዴ አንድ ሰው በችኩንጉኛ ቫይረስ ከተያዘ እና ከለቀቀው በኋላ ሁለተኛ የመታመም እድል የለውም። የሚፈጠረው የመከላከያ አንቲባዲ የሚከላከልለት ስለሆነ እንዳውም ብዙ አገሮች ላይ ነው የሚታየው። መጀመሪያ ሲገባ በጣም ብዙ ሺህ ሰው ይታመምና የሚቀጥሉት ሶስት አራት ዓመታት በኋላ ህመሙ እየከሰመ የሚሄድበት ሁኔታ አለ። ምክንያቱ ያልታመመ ሰው አይኖርም በብዛትና፣ ምንም እንኳ ትንኛ ብትኖርም የምትነድፈው ካሁን በፊት ታሞ የማያውቅ ሰው ታጣለች ማለት ነው እና በዛ ምክንያት እየቀነሰ የሚሄድበት አንጻራዊ ሁኔታ አለ። ሌላው አንድ ትልቅ ነገር ብዙ የሚወራው በዚህ በአሁኑ ጊዜ ስለ ግሎባል ዋርሚንግ እና የነዚህ በትንኝ ወረርሽኝ የሚተላለፉ ደንጊ፣ ማላሪያ፣ ቺኩንጉኛ ቫይረስ መዛመት ጋር የተያያዘ ብዙ ስራዎች ይሰራሉ። ምንድን ነው እነዚህ ህመሞች ብዙ ጊዜ ሞቃት በሆነው ቦታ ነው እንጂ በደጋው ወይም ደግሞ በቴምፕሬት ክላይሜቱ ላይ አይታዩም ነበረ። አሁን ግን የማላሪያም ብትል የደንጊም ወደ ላይ የመውጣት አዝማሚያ እያሳየ ነው። ለምሳሌ በኢትዮጵያ ካየኸው ወደ አዲስ አበባ መጠጋት አይነት ምክንያቱ፣ ሞቃት እየሆነ ሲሄድ አየራች አየሩ መለወጥ ያንን መጋባዥ እየሆነ ነው። አዎ እነዚህ ትንኞች የመራባት እድላቸው እየጨመረ ሲሄድ፣ ይሄ ህብረተሰብ ደግሞ ከአሁን በፊት በእነዚህ ህመሞች ተነክቶ ስለማያውቅ የመጠቃት እድሉ እየጨመረ ነው የሚሄደው። ምክንያቱ የተለመደው ቦታ ላይ ሲደጋገም እንደነገርኩ የመከላከያው አንቲባዲ ይፈጠርና በሽታው ከተወሰኑ ዓመታት በኋላ ይከስማል፣ ምክንያቱም ሌላ ያልታመመ ሰው አይኖርም ማለት ነው። እና ይሄ ነገር ትልቅ ሀሳብ የሆነ ያለው ወደ ከተሞች አሁን ለምሳሌ በኢትዮጵያ ካየኸው ከናዝሬት አልፎ ወደ አዲስ አበባ፣ አዲስ አበባ አሁን ለምሳሌ ማላሪያም ቢሆን ሌላ ህመሞች አይታዩም ነበር ግን እንደዚህ ሊያጋጥም ይችላል ወይ የሚለው ስጋት ሁል ጊዜ እንዳለ ነው። በዚህ በግሎባል ዋርሚንግ የአካባቢ አየር ጠባይ መቀየር፣ ሞሞቅ ምንም ሁኔታዎች ይከሰት ነው የሚለው ይችላል። ዶክተር ዳውድ አንዳንድ ጊዜ ማዋቂዎችን የሚያጠቃ የህመም አይነት ሕጻናትና አረጋውያን ላይ እንደሚበረታ ሁሉ ጨቅላ ሕጻናት በአንድ መንገድ ወይ በሌላ የሚያዙበት እድል ይኖረ ወይ የሚለው ጥያቄ አብሮ ይነሳልና ምንም እንኳን በተባይ ንክሻ እንደሚተላለፍ የገለጹልን ቢሆን እስከዛሬ በመረጃ የሚታወቅ ነገር አለ ወይ? ከእናት ወደ ልጅ ጡት በማጥባት ለቫይረሱ የተጋለጠች እናት ወደ ልጇ የማስተላለፍ እድል አላት? ከዚህ ቀደም የተረጋገጠ በጥናት የታወቀ ነገር ካለ፣ በደም አማካኝነት በተባይ ንክሻ ስለሆነ የሚተላለፈው በሌላስ መንገድ ለቫይረሱ ከተጋለጠ ሰው ደም ወደ ሌላ ሊጋለጥ ይችላል? ይሄ በርቀት ያሉ ሀሳቦችን እንደው በአዋቂ አይን ለመቃኘት ያህል ነው። የመጨረሻ ጥያቄያችን እናድርጋቸው። በጣም ጥሩ አሁን የተናገርከው በጣም ጥሩ ጥያቄ ነው። የመጀመሪያው ሕጻናቶች ቀጥታ ከእናት በወሊድ ላይ ወይ ደግሞ በጡት መጥባት ሊተላለፍ ይችላል ወይ ያልከውን እስካሁን ድረስ ዶክመንት የሆነ የለም። ቴዎሬቲካሊ ስታስበው ህመሙ ወተት ላይ በቂ የሆነ ክምችት ስለማይኖረው መሆን የሚችል ሆኖ አይታይም እና በዛ ላይ ደግሞ አሳማኝነት የለውም። አዎ፣ በዛ በላይ ደግሞ ጡት መጥባት ያለውን ጥቅም ስታየው ይህን ሁለቱን ስትደምረው በህክምና ደረጃ በእኛ የምንመክረው ምንድን ነው? ጡት ማጥባት መቆም የለበትም። ኢብን እናትየዋ ብትታመምም እና ችጉንጉኛ መሆኑ ቢታወቅም ሕፃኑ እንዳይታመም ተብሎ ጡት መጥባት መቆም የለበትም ይሄ ግልጽ መሆን አለበት አዎ ሁለተኛው ያልከው ይሄ የደም ሲሰጥ ለአንድ ሰው ከመተላለፍ እድሉ በቲዮሪ ደረጃ ይቻላል ፖስብል ነው ምክንያቱ ቫይረሱ አለ ደም ላይ አንድ ህመሙ አጋጥሞት የማያቅ ሰው ያን ደም ከዛ ሰው ቢያገኝ ቫይረሱ ገብቶ ትክክለኛ እንደነበረ እንደዛኛው አይነት ህመም ሊያደርግበት የሚችል ሁኔታ አለ ግን ችግሩ ምንድን ነው መሰለ፣ አሁን ለምሳሌ አንድ ሰው ደምም አግኝቶ ቢታመም በቀጥታም ደግሞ ተነድፎ በትንኛ ሊሆን ስለሚችል በአንጻራዊ ለይቶ ይሄ ከደሙ ነው ያገኘው የሚለውን ለማወቅ በጣም አስቸጋሪ ስለሆነ እስካሁን ድረስ እስከማውቀው ድረስ ሁሉ ነገር ተጣርቶ ትንኝ መሆን አይችልም ተብሎ በእርግጠኝነት በደም ብቻ ነው የተተላለፈው ይሄ የሚባል ኬዝ የለም። ከፕሮፌሰር ዳዊት ሰይድ ሲራጅ ጋር በቺክን ጉንኛ በሽታ ምንነት ዙሪያ የጀምርነው ቃለ ምልስ አላለቀም። አድማጮች ሙሉን በድረገጻችን ላይ ታገኛላችሁ። ፕሮፌሰር ዳዊድን እናመሰግናለን ለጊዜያቸው። አሁን ቀጣዩም ጤና ነክ ርዕስ ነው። ወደ ቦትስዋና ይወስድናል። ከቦትስዋና ከውጭ ሀገሮች ወደዚያ ገብተው በሴተኛ አዳሪነት ለሚተዳደሩ ሰዎች ጸረ ኤችአይቪ ኤድስ ሕክምና በነጻ መስጠት መጀመሯ ተገለጠ። ቦትስዋና ውስጥ ከሰላሳ ሺህ በላይ የውጭ ዜጎች የሚኖሩ ሲሆን ከመካከላቸው የሚበዙት ኤችአይቪ በደማቸው ውስጥ እንደሚገኝም ታውቋል። ምቆንዲሲ ዱቤ ከ ጋቦ ኖሬ ያጠናቀረውን ዘገባ ዝርዝር ሰለሞን አባተ ያቀርበዋል። ሜሪ ባንዳ በሰላሳ አምስት ዓመት ዕድሜዋ ከኤች አይቪ ኤድስ ጋር እየታገለች ነው። ባለፈው ዓመት ከሀገሯ ዛምቢያ ቦትስዋና ከገባች አንስቶ እየተነጫነጨ ያለው ጤናዋ በእጅጉ ያሳስባታል። እርዳታም ማግኘት ተስኗት ቆይቷል። አቅሟም መድኃኒቱን ለመግዛት አለመፍቀዱ ሌላው ትልቁ ፈተናዋ ነበር። አሁን መድህን ደርሶላታል። የቦትስዋና መንግሥት ጸረ ኤችአይቪ መድኃኒትና ሕክምና ለሌሎች አገሮችም ዜጎች በነጻ ለመስጠት መወሰኑ ለሜሪ ባንዳና እርሷንም ለመሰሉ ሁሉ ታላቅ የምሥራች ሆኗል። የብዙ ሰው ሕይወት የሚተርፍ በመሆኑ በጣም ተደስቻለሁ። በተለይ ደግሞ መድኃኒት ከየሀገሮቻቸው ለማስመጣት እየጣሩ ላሉት ትልቅ ዜና ነው ቀርተው እርዳታ መስጠት ሲጀምሩ በእውኑ እየተደረገ መሆኑን ማመን አልቻልንም። እንዲያው ለማውራት ብቻ ያሉት መስሎን ነበር። ባለሥልጣናቱና ሐኪሞቹ መድኃኒቱና ሕክምናው እንዴት እየሠራ እንደሆነ በቅርብ እየተከታተሉ መሆናቸውን ሜሪት ትናገራለች። መድኃኒቱን ከሰጡም በኋላ በትክክል እየሰራ መሆን አለመሆኑን በቅርብ ያያሉ። የጎን ጉዳት ይኑረው ወይም ሌላ ችግር አስከትሎ እንደሆነም ይቃኛሉ። የቦትስዋና መንግሥት የወሰደው እርምጃ የኤች አይቪ ኤድስን ወረርሽኝ ለመዋጋት እየተደረገ ላለው ጥረት ግዙፍ ድርሻ እንዳለው የሚናገሩ መንግሥታዊ ያልሆኑ ድርጅቶች አድናቆትና ሙገሳቸውንም ከመግለጽ አልተቆጠቡም። ይህንን ውሳኔ እንደ አዎንታዊ ለውጥ የሚገመግሙት የቦትስዋና የሥነ ምግባር የሕግና የኤች አይቪ ኤድስ መረብ ቦኔላ በምሕጻር የአድቮኬሲ ኃላፊው ቴቦጎ ጋሬይሳኔ፣ ፆታዊ ግንኙነቶች ልዩነት አያውቁም። ጸረ ኤች አይ ቪ ሕክምና በአንድ ማህበረሰብ ውስጥ አብሮ ለሚኖር አንድ ክፍል እየሰጠን ሌላውን መነጠል አንችልም። የሰበነክ ድርጅቱ ሲሶንኬ ዳይሬክተር ቶሽ ቤካም የመንግስቱን ውሳኔ አድንቀዋል። በዚህ እርምጃ በጣም ተደስተናል። እጅግ የዘገየ እርምጃ ነው። የውጭ ሰዎች ጸረ ኤች አይቪ ኤድስ ሕክምና እንዲያገኙ ከረጅም ጊዜ አንስቶ ስንታገል ቆይተናል። ከዩናይትድ ስቴትስ ፕሬዚደንት የኤድስ አጣዳፊ ድጋፍ መርሃ ግብር ፔፕፋር በተገኘ መረጃ መሠረት ለአሁኑ ቦትስዋና ውስጥ ከሚኖሩት ሰላሳ ሺህ የውጭ ዜጎች ሕክምናውን እንዲያገኙ የተደረጉት ሰባት ሺህ ብቻ ናቸው። አድማጮች የምትከታተሉት በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በአህዱ ራዲዮ ኤፍኤም 94.3 ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት የሚተላልፈውን ስርጭታችንን ነው። ተከታዩ ወደ ድሬዳዋ የሚወስደን ዘገባ ነው። ቱሪዝም ለስራ ዕድል ፈጠራና ለተሻለ ህይወት በሚል መሪ ቃል በፈረንጆች መስከረም 27 በኢትዮጵያ አቆጣጠር ደግሞ ከመስከረም 17 ጀምሮ እስከ ዛሬ መስከረም 20 ቀን ሲከበር የነበረው የዓለም የቱሪዝም ቀን አከባበር ተጠናቀቀ። ባለፈው ቅዳሜ በአሊያንስ ኢትዮ ፍራንሲስ የፎቶ ኤግዚቢሽንና በድሬዳዋ ሚውዚየም ጉብኝት እንዲሁም በነባሩ የምድር ባቡር ከድሬዳዋ ሸንሴ ባቡር ጉዞ ተደርጓል። በማግስቱ እሁድ ዕለት የግመል ውድድር የተካሄደ ሲሆን በሰኞ መርሃ ግብር ደግሞ የብስክሌት ውድድር፣ የከተማ ጉብኝት እንዲሁም የድሬዳዋ መለያ የሆኑ ጣፋጭና ባህላዊ ምግቦች በሚሊኒየም ፓርክ ቀርቧል። ዛሬ በአከባበሩ ማጠቃለያ ላይ ሶስት ጥናታዊ ጽሁፎች የቀረቡበት አውደ ጥናት ተካሂዷል። አዲስ ቸኮል ዝርዝር አለው። በዓለም ለአርባኛ ጊዜ በኢትዮጵያ ደግሞ ለሰላሳ ሁለተኛ ጊዜ እየተከበረ የሚገኘው የዓለም የቱሪዝም ቀን መክፈቻ ላይ ንግግር ያደረጉት የባህልና ቱሪዝም ሚኒስትር ዴታ ወይዘሮ ቡዜና አልከድር የባህል አከባበር ዋና ዓላማ የቱሪዝም ሀብቶችን ከማስተዋወቅ ባሻገር በህዝቦች መካከል መቀራረብና መተዋወቅን ለማጉላት ነው ብለዋል። ሀገራችን ሰፊ የኢኮኖሚ አቅም አላት ያሉት ሚኒስትር ዴታዋ ቱሪዝም የሀገርን ኢኮኖሚ ለማሳደግና የዜጎችን ህይወት ለመቀየር የተዘጋጀው ሀገር አቀፍ የኢኮኖሚ ማሻሻያ አካል ሆኖ እየተሰራበት ነው ብለዋል። ለዚህም በጠቅላይ ሚኒስትር አብይ አህመድ መተግበር የጀመረውን የቤተ መንግስት ማሻሻያና የሸገር የወንዝዳር ልማት ፕሮጀክቶችን በአብነት ጠቅሰዋል። ሆኖም ቱሪዝም ካሉት እድሎች አንጻር በቂ ትኩረት አልተሰጠውም ይላሉ ወይዘሮ ቡዜና የዓለም የቱሪዝም ቀንን በድሬዳዋ ማክበር ያስፈለገበት ምክንያት እንዲህ ያስረዳሉ። የዘንድሮ የዓለም ቱሪዝም ቀን በዓል በውብ ድሬዳዋ ከተማ ስናከብር ያለ ምክንያት አይደለም። በአንድ በኩል የበርካታ የቱሪዝም መስህብ ሀብቶች ባለቤት በመሆኗ ሀብቶቿን መጠቀም የሚገባትን ያክል እየተጠቀመች ባለመሆኗ ለሀገራችን አልፎ ለዓለም ህብረተሰብ አጉልተን ለማሳየት ይረዳል። በሌላ በኩል ያላት ሀብት በአግባቡ ታውቆ እንዲለማና እንዲጠበቅ ለማድረግ ይረዳል። ስለዚህ ህብረተሰቡ የሀብቱ ባለቤትና ተጠቃሚ እንዲሆን የሁሉም ርብሪ ጠይቃል የሚል መልእክት ለማስተላለፍ ይፈልጋሉ። ዝግጅቱ ላይ በክብር እንግድነት ተገኝተው የመክፈሻ ንግግር ያደረጉት የድሬዳዋ ከንቲባ አቶ አህመድ ማህመድ ቡህ ድሬዳዋ በኮንፈረንስ ቱሪዝም ተመራጭ እየሆነች መምጣቷን ገልጸው ለዘርፉ እድገት በሙሉ አቅማቸው እንደሚሰሩ ተናግረዋል። ለአራት ቀናት በተከበረው የዓለም ቱሪዝም ቀን ልዩ ልዩ ዝግጅቶች በድሬዳዋ ቀርበዋል። በመክፈቻው ቅዳሜ ዕለት መስከረም 17 ቀን ጠዋት ላይ የፎቶ ኤግዚቢሽንና የድሬዳዋ ሙዚየም ጉብኝት የተካሄደ ሲሆን በከሰዓቱ መርሃ ግብር ደግሞ ከመቶ ዓመት በላይ እድሜ ባለው ነባሩ ባቡር ከድሬዳዋ ሽኒሌ ጉብኝት ተካሂዷል። ግዙፉ የባቡር ጥገናና እድሳት ማዕከልም በእንግዶች ተጎብኝተዋል። በሁለተኛው ቀን የእሁዱ መርሃ ግብር ደግሞ የግመል ውድድር ተካሂዷል። በድሬዳዋ ገጠር ቀበሌዎች የሚኖሩ አርሶና እርብቶ አደሮች በአጭር ጊዜ ስልጠና ያካሄዱት ውድድር ከስፖርታዊ ውድድርነቱ ይልቅ አዝዳኝነቱ የጎላ ነበር። በእለቱ በክብር እንግድነት የተገኙት የባህልና ቱሪዝም ሚኒስትሯ ዶክተር ሂሩት ካሳው ድሬዳዋ በስፖርት ዘርፍ በተለይም በእግር ኳስና በብስክሌት ዘርፍ የነበራትን ገናናስ ማውስተው አሁንም የግመል ውድድር ሀገር አቅፍ እንዲሆን ሚኒስቴር መስሪያ ቤታቸው ድጋፍ ያደርጋል ብለዋል። የምስራቁን የሀገራችን ህዝቦች እንዲሁም ደግሞ እንደ ሀገር በተለያዩ ክልሎች ያሉ የግመል ውድድሮችን በማስተባበር በሀገራችን ታላቅ የውድድር መዳረሻ በማድረግ ውድድሩን በሀገር አቀፍ ደረጃ ማካሄድ የሚቻል መሆኑንና በዓለም አቀፍ ደረጃ ለውድድር እንደምንበቃ እየገለጽኩም አስተዳደሩ የጀመረውን አጠናክሮ እንዲቀጥል እኛ የፌዴራል የባህልና ቱሪዝም ሚኒስተር እንደ ወትሮ በዚህ የግመል ውድድር ግመልን ለቱሪዝም ምርት በማብቃት የበለጠ ተጎላች ሆነ እንደምንሰራው ለመግለጽ ፈልጋለሁ። የድሬዳዋ አስተዳደር ከንቲባ አቶ አህመድ መሐመድ ቡሁም የግመል ስፖርት በመካከለኛው ምስራቅ ባለው ደረጃ የተለመደና የተወደደ ስፖርት እንዲሆን አስተዳደራቸው የሚችለውን ሁሉ እንደሚያደርግ ተናግረዋል። የከተማዋ ባህልና ቱሪዝም ጽፈት ቤት ኃላፊ አቶ ሙራድ በደዊም የግመል ውድድር ስፖርትን ለማዳበር ከተባበሩት የአረብ ኤምሬቶች ጋር የድጋፍ ስምምነት መፈራረማቸውን አስታውቀዋል። በትላንትና ዕለት የጠዋት መርሃ ግብር የብስክሌት ውድድርና የከተማ ጉብኝት የተካሄደ ሲሆን በከሰዓቱ መርሃ ግብር ደግሞ የድሬዳዋ መለያ የሆኑት የመንገድ ዳር ምግቦችና ጣፋጭ ምግቦች በሚሌኒየም ፓርክ ተዘጋጅተው ለግዶች ቀርበዋል። ምግቦቹ ቀለል ላሉና ለጤና ተስማሚ መሆናቸውን የተናገሩት ጎብኚዎቹ እነኛ አመጋገቦች ወደ ሌሎቹም የሀገሪቱ ክልሎች እንዲስፋፉ መክረዋል። ወይዘሮ አስቴር ዳዊት የሆቴልና ቱሪዝም ማሰልጠኛ ማዕከል ዋና ዳይሬክተር፣ እርሳቸው የሚመሩት ተቋምን በዚህ ረገድ የሚሰራውን ነገር ሊኖር እንደሚችል ይናገራሉ። ምግቦቹ በጣም በጣም የሚገርሙ ናቸው፣ ጣፋጭ ናቸው። እንደስሙ እንደ ስሙ ከምግቡ አፈጣጠር ጀምሮ በጣም ኦርጋኒክ የሆነ ተፈጥሯዊ ይዘት ያለው ምግብ ነው። በአንድ በኩል ሰላጣ ብዙ በሀገራችን አልተለመደም። ስለዚህ የሰላጣ አሰራርን ቅጠልን ብቻ ነው በብዛት የምናውቀው። ድንችን፣ ስኳር ድንችን ቦሎቄን እያንዳንዱን ነገር መልሰን በምን አሁን ግን እንቁላሉን ጨምረ ሰላጣ የምሰረው ነገር የሚገርም ምግብ ነው። ለእኔ እዚህ ላይ ያየሁት ነገር ምንድን ነው? በራሱ ሁሉንም ይዟል። ፕሮቲን፣ ካርቦሃይድሬት በምግብ ኮንቴንት ሊኖሩ የሚገቡ ሁሉንም ይዟል። ከዛ በተረፈ በአቅላባ ያየ ነው ከጽራ ያየ ናቸው ነገሮች ከሽንቡራ የሚሰሩ ምግቦች ከለውዝ ጋር ተለውሶ የሚሰሩ በስኳር የሚደረጉ ምግቦች ጣፋጭ ምግቦች ትልቅ ጤና ያላቸው ምግቦች ናቸው። በአንድ በኩል ደግሞ ዘላቂ ማለት ቶሎ አይበላሹም፣ ፍሪጅ አይፈልጉም። እንዲሁም ደግሞ መጠጦቹ ራሱ ሾርባው የተሰራው ቀላል ምንለው ነ ነው ገብሰላው እስከ ወተት ና ከሱካር ነው የተወሰነ ሰዓት ተቀቅሎ የሚጠጣ ነው። ሌሎች የሚጠጡ ሻዮችንም ጭምር ሲታይ በቀላሉ ቤታችን ሰርተን ምን ያክል ጤናችን መጠበቅ እንደምንችል የሚያሳዩ ናቸው። ከዛ በተረፈ እንደኛ እንደ ትምህርት ተቋምም የትምህርት ተቋማችን የሚያሰለጥነው የውጭ ሀገር ምግቦችን ነው። ዘንድሮ ግን የሀገር አቀፍ ምግቦችን በካሪኩለም ደረጃ አዘጋጅተን ተማሪዎችን በዛ እየተቀበልን ነው ያለነው። ይሄ ካሪኩለም ውስጥ አንዱ የየክልሉ የምግብ አይነቶቹ አንዱ ይዘት፣ ምን ያክል አንድ ምግብ ለመስራት ምን አይነት ኮንቴንት ሊኖር ይገባል፣ ይሄን ሰነዶችን እያዘጋጀንበት ያለበት ሂደት ነው ያለው። ይሄ ስታንዳርዱን ሲጠብቅ አለም አቀፍ ይዘት ይኖረዋል። ከዛ በተረፈ ለቱሪዝም ደግሞ ትልቅ መስህብ ነው። አሁን ድሬዳዋ ደስ የሚለውን በየመንገዱ ቀላል እና ወዲያው በጊዜ የሚደርሱ ምግቦች ጥራቱን በጠበቀ ሂደት እየቀረበ ነው ያለው። በዛሬ ማጠቃለያ መርሃ ግብር በቱሪዝም ላይ ያተኮሩ ሶስት ጥናታዊ ጽሑፎች ቀርበው ውይይት ተካሂዶባቸዋል። በቀጣይ ዓመት በሀገር አቀፍ ደረጃ የሚዘጋጀውን የዓለም የቱሪዝም ቀን የሶማሌ ክልል እንዲያዘጋጅ ተመርጧል። ለአራት ቀናት በቆየው ዝግጅት ላይ ከፌዴራልና ከክልል የተወጣጡ አመራርና ባለሙያዎች እንዲሁም ከአምሳ በላይ የሚዲያ ባለሙያዎች ተሳታፊ ነበሩ። ለአሜሪካ ድምፅ ሬዲዮ አዲስ ቸኮል ከድሬዳዋ። አዲስ ቸኮልን እናመሰግናለን። አሁን ወደ ዶሃ ዘገባ እናመራለን። የሀገር ሰው በዶሃ ይለናል ለዓለም አትሌቲክስ ሻምፒዮና ዘገባ ከዚያ የሚገኘው የስፖርት ዘጋቢያችን ግርማቸው ከበደ ከ25000 በላይ ኢትዮጵያውያን በኳታር እንደሚኖሩ ይገመታል። የዓለም አትሌቲክስ ሻምፒዮናውን በስታዲየም በመገኘት እያደመቁት የሚገኙት ኢትዮጵያውያኑ በስራ ከተወጠረው ህይወታቸው ጊዜ ቀንሰው ማህበራዊ ህይወታቸውን ለማጠናከር ይጥራሉ። በኳታር የዓለም አትሌቲክስ ሻምፒዮናን ለመዘገብ የተገኘው ቀደም ብዬ ያስተዋወቅኩት ግርማቸው ከበደ ተከታዩን ቅንብር ይዞ ቀርበዋል። እኔ ሀፊዝ ይመር ይባላል አሬ ቶማስ መገርሳ አባት አለ ኒቆዲሞስ። በስራ ጉዳይ ነው የተገናኘን አንድ ላይ እሱ ጋር እና ከቶማስ እርስ በርስ በተለያየ ቦታ እንተዋወቃለን። ኑሮ ነው ትንሽ ቻሌንጅ አለው ግን ከባድ የሚያደርገው ያው ስፔሻሊ እኛ ሁሉንም ነገር ማኔጅ የምናደርገው በራሳችን ነው። ፍሪ ቪዛ ስለሆነ ነገሮች ያን ቻሌንጅ አለው ብዬ አስባለሁ። የስፖንሰር ሲስተሙ አዲሱ ነ ስትመጣ አስቸጋሪ ነው። በሰው ስር ነው ማለት፣ ከፈጣሪ በኋላ ሌላ ፈጣሪ አለ። ግለሰብ ካታሪ ወይ ሰምቲንግ እሱ ያንተ አዛዥ በላጭ ቆራጭ ነው። ያው በሱ ውሳኔ አንተ ህይወት ይመራል። የግድ ቻሌንጁን አልፋ የሚመችህ ቦታ ላይ እስክደርስ ድረስ ከባድ ነገር አለው። ቀጥሎ የአየር ሁኔታው ትንሽ ይሞቃል። ቀላሉ ነገር በቀደስ ሳንቲም ማግኘት እሱ ደስ ይላል። አዎ እዚህ ቤተሰብ አለኝ፣ ሁለት ልጆች አሉ እነዛ ነው። እኔም ያው ቤተሰብ እሷም፣ እነሱም፣ ሸዋም እኔና ሸዋ ሳባ አብረን ነው የምንኖረው። ግን ሁሉም ቤተሰቦቼ ናቸው። ወንድም አለኝ እዚህ። እኛ በሳምንት አንድ ቀን እንገናኛለን። የቤተሰብ ፕሮግራም አለን። ቅዳሜ ቅዳሜ አንድ ላይ ነው የምናከብረው ግን የምትገናኙት ለምንድ ነው? ማለት ቅዳሜ ብቻ ተመርጦ በሳምንት አንድ ቀን የምትገናኙት ለምንድን ነው? እዚህ የምታየን አብዛኞቻችን የግላችንን ስራ ነው ምንሰራ። ስለዚህ ቅዳሜ ቅዳሜ የእኛ ስራ የለም። በግላችን ስንሰራ የኛ ስራ ቀዝቃዛ ነው፣ ስለዚህ በዛ ምክንያት እናርፋለን። ረፍታችን ስለሆነ ተመሳሳይ ስራ የሚንሰራ ሰዎች ብቻ ነን ቅዳሜ የምንገናኘው። ሌላ ሰራተኞች ግን አርብና ሀሙስ ነው የሚያርፉት፣ ከሌሎች ጋር ለመገናኘት ይከብደናል። የዛን ደግሞ አርብና ሀሙስ ለእኛ ጥሩ ስራ በዛ ምክንያት ቅዳሜ ቅዳሜ ከሰዓት ሁላችንም እዚህ እንገናኛለን። ኖርማል ቀን እንገናኝም ብንል አይቻልም። ለምን እዚህ ያለ ነው ታክሲ ስራ ነው የምንሰራው። ስለዚህ ተቀጣጥረህ አትገናኝም፣ ቅዳሜን ጠብቀህ ነው የምትገናኘ። ፍሬንድሺፓችንን በጣም አጥብቆታል። ማህበራዊ ኑሯችንን መረዳዳቱ እቁብ አለን እቁባለን በየወሩ ነው ግን የምንጥለው። ግን ኤቭሪ ዊክ እኛ ሁላችንም እንገናኛለን። ስንገናኝ ያው ቡና ምናምን አፍልተን ምግብን በልተን በቃ እንለያያለን። የእኔ ወንድም ነው። የለም በተዘዋዋሪ ደርሶኛል። ሚደርሰው ማለት እንደ አዲስ ነው የምንጀምረው የሚቀጥለው ወር ላይ እንደ አዲስ እንጀምራለን። የእሱ ጓደኛ ነው የሚወስደው ተብሏል። ሁለተኛ እኔ ነኝ ተብያለሁ። እንግዲህ እና እናንተ የላችሁም በዛን ጊዜ አድቫንስ ይችላል ላይ ለመጨመር ያው ቁቡን የምንጥለው መኪና ለመግዛት የሚፈልግ ቅድሚያ ለስፖንሰር ለሚቀይር እንደዚህ ለእንደዚህ ላለበት ቅድሚያ ይሰጠዋል ከዛ ውጪ። ያው ለሁሉም አንድ ላይ እኩል እንድታድግ ለዛ ብለን እንጥላለን ማለት ነው። አብዛኛው እዚህ ምን አለ መሰለ፣ ግማሹ በሎን መኪና የወሰደ አለ በሬንት መኪና አለ። እና የእቁቡ አንደኛ ተሰባስቦ የሚደረግበት ነገር የተቸገሩ ማለት ቀዳዳ፣ አንዳንድ ችግሮች ያለባቸው በራሳቸው ግን እሱን ለመድፈን ለምሳሌ መኪና መግዛት ሊሆን ይችላል። ሌላ ደግሞ እርሱ እንዳለው ስፖንሰር ለመቀየር ስፖንሰር፣ በጣም ስለ ስፖንሰር እያወራች ስለሆነ ሁሉም ዜጋ ስፖንሰር ነውና እንደየሰው ባህሪ ነው። መልካምም ይደርሳል እድለኛ ሆነ። አሁን ለምሳሌ ሶስተኛ ስፖንሰር አሁን ያለሁበት አሁን ያለሁበትና የመጀመሪያውን አነጻጽርልኝ ብትለኝ እሾህና ስፖንጅ ፍራሽ ብዬ ብነግርህ አይገልጻቸው። የመጀመሪያው ጅግ በጣም ከባድ ነው። የአሁን ደግሞ ያለሁበት በሂደት ነው። ግን ይህን ሂደት በቃ እንዴት ብዬ ልንገርህ? መንገዱ ቀላል አይደለም። ከዛ እዚህ እስክደርስ ድረስ አሁን ላይ አልሐምዱላ፣ ተረጋግቻለሁ ስፖንሰር ጥሩ መጥቷል። ግን የመጀመሪያው እጅግ በጣም ያስጠላ ነው። ያቺን ቻሌንጅ ማለፊያ ያቃታቸው ስንት ጓደኞች አሉ። እንዴት ተመለሱ። ያቺ ነገር ናት የምትቀምጠው። እሷን ካለፍካት በኋላ ግን አሁን እ ስለ ኳታር አወራኝ ብትለኝ አውርቺ ሁሉ አልጠግበም። ደስ የሚል ነገር አለ። ግን ያቺን የመጀመሪያውን ሁለት ሶስት ዓመት ማስታወስ ራሱ አልፍ። አሁን በሰውየው ጋር ሰራም ፍሪ ቪዛ ሆነ እዚህ ስትመጣ፣ ፍሪ ቪዛ ማለት እዚህ ስትመጣ ሰውየ ቪዛ ብቻ ነው የሚሸጥልህ በሱ ካምፓኒ ስር ነህ ግን ስራ ሱ አይሰጥህም ራስ ፈልገህ ነው የምትሰራው ከዛ የጠየቀህን ያክል ገንዘብ ትሰጣል በአመትም በወርም ለቪዛው ብቻ በየአመቱ መኖሪያ ፍቃድ ስታድስ የፈልገውን ያክል አንድ ሺ ዶላርም ጠየቀ ሁለት ሺ ዶላርም ትሰጠዋለህ ካልሰጣህ ምንም ችግር የለበትም ፓስፖርት ሆኖ ለፖሊስ ይሰጣል የለህም አገር ቤት ነው እንደዚህ አይነት ችግር አለ በቃ እነሱ እንደፈለጉትም ስትፈልጉ ጭራሽም ገንዘብ የማይጠይቁ ሊያጋጥሙ ይችላሉ። ይሄኛው ግን በቃ እንዴት ብዬ መግለጽ ራሱ አልችልም። በጣም ይከብዳል። ያ ጉዳይ እንደ ሰው ባህሪ ነው። የዜጎቹ ትልቁ ኢንካማቸው ስፖንሰር ቼንጅ ነው። ስፖንሰር ከፋላ ሲስተም። አንድ ስፖንሰር በስሩ ከሁለት መቶ ከሦስት መቶ ሰው በላይ ያሉ ቢያንስ ከሰው አንድ ሺህ ዶላር ይቀበላል፣ በአመት ማለት ነው። ኢማጅን እምታው በአመት አንድ ካታሪ ከሁለት መቶ ሺህ እስከ ሦስት መቶ ሺህ ዶላር ኢንካማል ነው ማለት ነው። ይሄ ስፖንሰር ሲስተም ለዜጎቹ ሰሞኑ የተመቻቸ ነው። እንደኛ አይነቱ ስፔሻሊ ኢትዮጵያዊ፣ ሱዳኒ፣ ኤርትራዊ ፍሪ ቪዛ ነው የምንሰራው። ለምን እዚህ ክፍያ እንደ ዜግነት ስለሆነ ካምፓኒ ውስጥ ገብተን ለመስራት እኛ የሚከፈልን ደሞዝ ስለማያስማማን መተን ቻሌንጁን አንድ አመትም ሁለት አመትም ካለፍክ በኋላ ኢንካምህ የተሻለ ነው የሚሆነው። ለዛ ነው ስፔሻሊ ሞስት ኢትዮጵያኖች ፍሪ ቪዛ የምንመርጠው ለዛ ነው። ግን ከመቶ ሰባ ፐርሰንት ኢትዮጵያ ይዚ ሰዋል በፍሪ ቪዛ የሚመጣ ሰው ወይ ወንድም ፋሚሊ ሜምበር ምናምን ስላለው ያን ቻሌንጅ ለማለፍም አይከብድም። ሌላ ደግሞ በደላላ የሚመጡት እነሱ በጣም ይጎዳሉ። ሰው የሌላቸውም ንብረቱን ሽጦ ምናምን ይመጣ። በደላላ የሚመጡት የሚነገራቸው እዚህ የሚያገኙትን ደሞዝ በኢትዮጵያ ብር ነው። ሲመጡ የኢትዮጵያን ብር አስልተው ይመጣሉ። ሲኖሩ ግን በሪያል ወይም በዶላር አውጥቶ እንደሚኖሩ አያስቡትም። እዚህ ይመጣሉ። ያንን ሲያስቡት በኢትዮጵያ ብር እዚህ የሚኖሩ አድርገው ነው አስቦ የሚመጡት። እዚህ ከመጡ በኋላ በሪያል ከፍሎ መኖር ማለት ከፍለ ስትኖር ኢትዮጵያ ውስጥ የሚነገረህን ብርድ በወር ልታገኘው ትችላለህ፣ ግን እዚህ ስትኖር 80ና 90 ፐርሰንቱን ታውጠዋለህ። ያኔ ነው ሰው እንደገና በደላላ ተሸውዶ መምጣቱን የሚያውቀው። እና ደላሎች ሲያመጡ ወጩንም አብረው ቢናገሩ ደሞዙን ብቻ ሳይሆን ሲኖር ገንዘብ እንደሚወጣም እየተናገሩ ቢያመጡ ይቀንሳል ብዬ አስባለ ግን ማንኛውም ደላላ አይናገረውም። የድሃ እንግዶቻችን እናመሰግናለን። የዛሬው ዚላ ላይ ያበቃ። ደህና ደሩ።